ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ታህሳስ 24 2016 ዓ ም ዝግጅታችን ጀመረ። በሶማሌላንድ የእውቅና ጉዳይ አቋም እንደሚወስድ የኢትዮጵያ መንግስት አስታወቀ፣ የሚለውና ሌሎች ቀጠናዊ እንዲሁም ዓለም አቀፋዊ ዘገባዎች እንዲሁም ጉዳዮች በምሽቱ ተካተዋል። እናስትልኝ እንደምናምሽታችኋል፣ እንደምንውላችኋል። ሳስተናግዳችሁ የማመሸው ሀብታሙ ስይም ነኝ። በቅንብሩ አብራን የምታመሸው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ቆንጂት ታየናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። ደረጀ ደስታ ይጠብቃችኋል። ጤና ይስጥልን። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ኢትዮጵያና የሱማሌላንዱ የመግባቢያ ስምምነት ድጋፍና ተቃዋሞችን ቀስቅሷል፣ የመርከብ ድርጅቶች ከቀይ ባህር መርከቦቻቸውን ስለ ማሸሻቸው፣ ኢራን ውስጥ በተፈጸመ የሽብር ጥቃት ከአንድ መቶ በላይ ሰዎች መሞታቸው የሚሉትና ሌሎችም ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በሶማሌላንድ እውቅና ጉዳይ አቋም እንደሚወስድ የኢትዮጵያ መንግስት አስታወቀ። ለኢትዮጵያ የባህር ብር ለሶማሌላንድ በኢትዮጵያ አየር መንገድ ድርሻ ያስገኛል የተባለውን ይህንን የመግባቢያ ሰነድ ሶማሊያ በሉዓላዊነቷ ላይ የተቃጣ ጥቃት፣ ዋጋ ቢስና ህጋዊ መሰረት የሌለው ነው ብላለች። ኢትዮጵያ ደግሞ በስምምነቱ የሚጎዳ ሀገርም ሆነ የተጣሰ ህግ የለም ብላለች። ሶማሌላንድ ከሊዙ የሚታሰብ ድርሻ ከኢትዮጵያ አየር መንገድ እንዲኖራት ያስችላል ሲልም መግለጫው አክሏል። ስምምነቱ ለኢትዮጵያና ለሶማሌላንድ መሪዎች የእርካታ ሶማሊያ ውስጥ ደግሞ የቁጣ ሰበብ መሆኑ እየታየ ነው። ስምምነቱን የሚቃወም ግዙፍ ሰልፍ መቋድሾ ላይ፣ ስምምነቱን የሚደግፍ ሌላ ግዙፍ የተባለ ሰልፍ ደግሞ ሀርጌሳ ላይ መካሄዳቸውን ሪፖርተሮቻችን ዘግበዋል። የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ዛሬ ረቡዕ ባወጣው መግለጫ ሰነዱ ለኢትዮጵያ በአደን ባህረ ሰላጤ ላይ ዘላቂና አስተማማኝ የባህር ኃይል መደብና የባህር ላይ ንግድ አገልግሎት በሊዝ የምታገኝበትን እድል የሚያስገኝ ነው ብለዋል። ሶማሌላንድ ከሊዙ የሚታሰብ ድርሻ ከኢትዮጵያ አየር መንገድ እንዲኖራት ያስችላል ሲልም መግለጫው አክለዋል። ይህ በእንዲህ እንዳለ የሶማሊያ መንግስት የጠራውና ቁጥሩ እጅግ ግዙፍ እንደሆነ የተነገረለት ስምምነቱን የተቃወመ ሰልፍ መቋድሾ የእግር ኳስ ስቴዲዮም ውስጥ ተካሂዷል። በተመሳሳይ ሁኔታ በግብታዊነት የተሰባሰበ ነው የተባለ ሌላ አነስተኛ የተቃውሞ ሰልፍም ሶማሊላንድ ሀርጌሳ ውስጥ ተካሂዷል። በሌላ በኩል ግን የሶማሌላንድ መንግስት የጠራውና ግዙፍ ነው የተባለው ስምምነቱን የሚደግፍ ሰልፍ እዚያው ሀርጌሳ ውስጥ ሀይሬአ አደባባይ ላይ እየተካሄደ መሆኑን እዚያ የሚገኘው ዘጋቢያችን ማምሻውን ገልጾልናል። ሞቃዲሾ ላይ ያለው የቁጣ ስሜት ሲሆን፣ ሀርጌሳ ከተማ ውስጥ ነዋሪው በየመንገዱ ደስታውን እየገለጸ መሆኑን ሪፖርተራችን አመልክተዋል። በሞቃዲሾ ላይ የሶማሊያ ባለስልጣናት በሀርገሳ ሰልፍ ላይ የሶማሌላንድ ባለስልጣናት ተናግረዋል። ስምምነቱን የሚደግፈው የሶማሌላንድ ካቢኔ ዛሬ ተሰብስቦ ለዓለም አቀፍ ማህበረሰብ ባስተላለፈው መልእክት ሶማሌላንድ ነፃ ሀገር ነች፣ በራሷ የብስ ባህርና አየር ላይም ሉዓላዊነት አላት ማለቱን የሶማሌላንድ የማስታወቂያ ሚኒስትር አሊ ሐሰን ሙሐመድ ለቪኦኤ ተናግረዋል። ለአሜሪካ ድምፅ ትናንት ሀሳባቸውን ያካፈሉት በዲላ ዩኒቨርሲቲ የታሪክና የዓለም አቀፍ ጉዳዮች መምህር ዶክተር አብዱ መሐመድ አሊ ስምምነቱ ሊኖረው ይችላል ያሉትን መዘዝ ጠቁመው ኢትዮጵያ በዲፕሎማሲያዊ መስክ ብዙ ስራ እንደሚጠብቃት ተናግረዋል። አድማጮች ተመልካች አድማጮችና ተመልካቾቻችን የዚህ ዝርዝር በእለቱ አብይ ርዕስ ይቀርባል። የሱዳን ፈጥኖ ደራሽ ሰራዊት አዛዥ ጀነራል ሞሐመድ ሀምዳን ደጋሎ አገር ውስጥ ላለው ጦርነት የተኩስ አቁም ስምምነት ለማድረግ የሚ በሚደረገው የአካባቢው ዲፕሎማሲያዊ ጥረት ዙሪያ ትናንት ረቡ ከኬንያው መሪ ፕሬዚደንት ዊሊያም ሩቶ ጋር ናይሮቢ ውስጥ ተገናኝተው መክረዋል። በሚያዚያ አጋማሽ ላይ በፈጥኖ ደራሽ ሰራዊትና በሱዳን ጦር መካከል ከፍተኛ ጦርነት ከተቀሰቀሰ በኋላ ሰሞኑን ለመጀመሪያ ጊዜ ወደ ውጭ አገር የተጓዙት መሐመድ ሐምዳን ዳግሎን ስትቀበል ኬንያ የመጨረሻዋ የምስራቅ አፍሪካ ሀገር መሆኗን ኤኤፍፒ ዘግቧል። ፕሬዚደንት ዊሊያም ሩቶ ከዳግሎ ጋር ውይይት ሲያደርጉ የሚያሳዩ ምስሎችን ኤክስ ላይ አስፍረዋል። ሩቶ ከምስሎቹ ጋር ባስተላለፉት መልእክት ኬንያ ፈጥኖ ደራሽ ሰራዊትና ደጋሎ የሱዳንን ግጭት በውይይት ለማስቆም ላሳዩት ቁርጠኝነት ታደንቃለች ብለዋል። በመካሄድ ላይ ያለው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ውይይት በአገሪቱ ዘላቂ ሰላም የሚያስገኝ ፖለቲካዊ መፍትሔ ማምጣት አለበት ሲሉም ሩቶ አክለዋል። በጅቡቲ የሚገኘው የስምንት ምስራቅ አፍሪካ አገራት ህብረት ወይም የልማትና በይነ መንግስታት ባለስልጣን ኢጋድ በዳጋሎና በተቀናቃኛቸው የሱዳን ጦር አዛዥ አብዱል ፋታህ አልቡርሃን መካከል ውይይት ለማድረግ ዲፕሎማሲያዊ ጥረት እያደረገ መሆኑን ተመልክተዋል። በግምት ከ12,000 ሰዎች በላይ ገድለዋል ስለሚባለውና ሚሊዮኖች እንዲሰደዱ ያስገደደውን ግጭት ለማስቆም በሚቻልበት ሁኔታ ሁለቱ ተዋጊ ጄኔራሎች እስከዛሬ ፊት ለፊት አልተገናኙም ሲል የኤኤፍፒ ዘገባ አመልክተዋል። ደጋሎ በአህጉራዊ ጉብኝታቸው ጅቡቲ፣ ኢትዮጵያና ኡጋንዳን የጎበኙ ሲሆን የሱዳኑን ግጭት ለማስቆም ቁርጠኛ መሆናቸውን ተናግረዋል። የዴንማርክ የመርከብ ኩባንያ ማርክስና የጀርመኑ ተፎካካሪው ሀፓግ ሎይድ የኮንቴይነር ጭነት አጓጓዥ መርከቦቻቸውን ከቀይ ባህር መስመር አርቀው ለማቆየት መወሰናቸውን አስታውቀዋል። ድርጅቶቹ ከዚህ ውሳኔ ላይ የደረሱት በቀይ ባህር ላይ የሚገኙት የየመን ሁቲ ታጣቂዎች በሳምንቱ መጨረሻ ላይ በሜርስክ መርከብ ላይ ባደረሱት ጥቃት ምክንያት ነው። የሁቲ ታጣቂዎች በቀይ ባህር ጭነት መርከቦች ላይ በሰነዘሯቸው ጥቃቶች ሳቢያ ሁለቱ ግዙፍ የመርከብ ድርጅቶች የአንዳንዶቹን መርከቦቻቸውን መስመር በአፍሪካ ደቡባዊ ኬፕ ኦፍ ጉድ ሆፕ በኩል በማዞር ላይ መሆናቸውን አስታውቀዋል። ይህ የጉዞ መስተጓጎል በእቃዎች ማጓጓዣ ዋጋ ላይ እንዲሁም ገና አዲስ የሆነውን ዓለም አቀፍ የዋጋ ግሽበት የሚያባብስና የሸቀጦች ዋጋ እንዲወርድ ሊያደርግ ይችላል የሚል ስጋት አስከትሏል። የሁቲ ታጣቂዎች ወደ ማር ማርክስ ካንጉዝ መርከብ ለመሳፈር መሞከራቸውን ተከትሎ ማርክስ ባለፈው እሁድ በቀይ ባህር ላይ የተሰማሩ ሁሉም መርከቦቹ ጉዟቸውን ለ48 ሰዓታት እንዲያቆሙ አድርጓል። ጥቃቱን ለመቀልበስ በስፍራው የተሰማሩት የዩናይትድ ስቴትስ ወታደራዊ ሄሊኮፕተሮች አስር ታጣቂዎችን ገድለዋል። ሜርክስ የመርከብ ድርጅት በሰጠው መግለጫ ክስተቱን አስመልክቶ የሚደረገው ምርመራ በመካሄድ ላይ ሲሆን በየጊዜው እየተለወጠ ያለውን ሁኔታ እየገመገምን በአካባቢው ያሉንን ሁሉንም የጭነት እንቅስቃሴዎች እንዲቆሙ ማድረጉን እንቀጥላለን ብለዋል። ሜርክስ በስዊዝ ካናል መተላለፊያ በቀይ ባህር አቋርጠው የሚጓዙ ከ30 በላይ ኮንቴነር ተሸካሚ መርከቦች ያሉት ድርጅት ሲሆን ባለፈው ሰኞ 17 የሚሆኑ መርከቦቹን እንዲቆሙ ማድረጉን አስታውቋል። የስዊዝ ካናል መተላለፊያ በግምት አንድ ሶስተኛውን የዓለም የጭነት ተሸካሚ ኮንቴነሮች ይተላለፉበታል። በ ጭነቶችን ከዚህ መስመር በመቀየር በአፍሪካ ደቡብ ጫፍ በኩል አድርጎ እንዲጓጓዙ ማድረግ ከእስያና ሰሜን አውሮፓ መካከል ለሚደረገው አንድ ዙር ጉዞ እስከ አንድ ሚሊዮን ዶላር ሊደርስ የሚችል ተጨማሪ የነዳጅ ዋጋ እንደሚያስወጣ ተመልክተዋል። አድማጭ ተመልካቾቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢራን እንደ ኤሮፓ አቆጣጠር በ2020 በአሜሪካ በተፈጸመ የአየር ጥቃት የተገደሉትን ታዋቂ ኢራናዊ ጀኔራል ለመዘከር በተዘጋጀ ዝግጅት ላይ ትናንት ረቡዕ በደረሱ ፍንዳታዎች በትንሹ 103 ሰዎች ሲሞቱ 141 ቆስለዋል። የኢራን መንግስት ዜና ማሰራጫ ጥቃቱን የሽብር ጥቃት ብሎታል። የትናንቶቹ ፍንዳታዎች የደረሱት የአቤታዊ ዘቡ መሪ የነበሩት ጄኔራል ቃሲም ሱሌማኒ የተገደሉበት አራተኛ ዓመት በሚዘከርበት ዝግጅት ላይ ነበር። የመጀመሪያው ፍንዳታ የተሰማው ከዋና ከተማይቱ ቴሄራን በስተ በስተደቡብ ምስራቅ 820 ኪሎ ሜትር ርቃ በምትገኘው ከርማን ውስጥ በሚገኝ የሱሌማኒ መቃብር አቅራቢያ መሆኑ ተነግሯል። ከአምስት ደቂቃዎች በኋላ የደረሰው ሁለተኛው ፍንዳታ ለአደጋው ምላሽ ለመስጠት የሚሰማራውን ጦርና የአደጋ ጊዜና ነፍስ አድን ሰራተኞችን ኢላማ ያደረገ እንደነበር ተገልጿል። የከርማን ምክትል ገዢ ራህማ ጃላሊ ያለምንም ማብራሪያ ጥቃቱን የሽብር ብለውታል። ኢራን ከጥቃቱ ጀርባ ሊሆኑ የሚችሉ በርካታ ጠላቶች እንዳሏት የተነገረ ሲሆን በግዞት የሚንቀሳቀሱ ቡድኖች፣ ታጣቂ ድርጅቶችና የመንግስት ተዋናዮችን ይጨምራል። ኢራን ሐማስና ና የሊባኖስ ሺያ ሚሊሻ ሂዝቦላን እንዲሁም የየመንና ሁቲ አማጽያንን ትደግፋለች። ለጥቃቱ እስካሁን ኃላፊነቱን የወሰደ የለም። እስራኤል ዛሬ ረቡ በጋዛ ሰርጥ ላይ አዲስ የአየር ድብደባ ስትፈጽም የአገሪቱ ጦርም በቤሩት የሐማስ ከፍተኛ ባለስልጣንን የገደለበትን የሰው አልባ አውሮፕላን ጥቃቱን ተከትሎ በሊባኖስ ታጣቂ ቡድን ሂዝቦላ ለሚሰነዘረው ጥቃት በተጠንቀቅ ላይ ነኝ ብሏል። ሐማስና የአካባቢው ጸጥታ ባለስልጣናት ሳሌህ አልአሩሪን የገደለው ጥቃት የእስራኤሉ ሰው አልባ አውሮፕላን ነው ሲሉ ተናግረዋል። በኢራን የሚደገፈው ሂዝቦላ ልክ እንደ ሐማስ በዩናይትድ ስቴትስ በአሸባሪነት የተፈረጀ ታጣቂ ቡድን ሲሆን የእስራኤልና የሐማስ ጦርነት ከተቀሰቀሰበት ጥቅምት ወር ጀምሮ በእስራኤል ሰሜናዊ ድንበር ላይ ሮኬቶችን ሲተኩስ ቆይተዋል። አሮሪ በሃማስ ፖሊት ቢሮ ውስጥ ከፍተኛ ባለስልጣን የነበሩ ሲሆን ከወታደራዊ ክንፉ አንዱ የሆነውና በእስራኤል ግዛት ውስጥ ዘልቆ በመግባት እንደ ኤሮፓ አቆጣጠር ጥቅምት ሰባት የተፈጸመውን አስከፊውና አስደንጋጭ ጥቃት የፈጸመው የከሳም ብርጌድ መስራቾች አንዱ ናቸው። ዩናይትድ ስቴትስ ባለፈው አመት ስለ አሩሪ መረጃ ለሚሰጥ አምስት ሚሊዮን ዶላር ሽልማት እንደምትሰጥ አስታውቃ ነበር። የእስራኤል ጦር ስለ አሩሪ ሞት አስተያየት ለመስጠት ፍቃደኛ አልሆነም። ይሁን እንጂ ይህ አይነቱ ጥቃት ሶስት ወር ሊሞላ በተቃረበው የጋዛ ጦርነት ኢየሩሳሌም ቁልፍ የሐማስ መሪዎችን ለመግደል ከገባችው ቃል ጋር የሚስማማ ነው ተብሏል። ሂዝቦላህ በመግለጫው ይህ ወንጀል መልስ ሳይሰጠው ወይም ቅጣቱን ሳያገኝ አይቀርም ሲል በጦርነቱ ሂደት ውስጥ የታየ አደገኛ ክስተት ነው ብለዋል። ካልተቆጠበና ካላረፈ ሊባኖስ ላይ ሙሉ በሙሉ ጦርነት ሊነሳ እንደሚችል እስራኤል አስጠንቅቃለች። ሐማስም ሆነ ሂዝቦላ በኢራን የሚደገፉ ሲሆኑ በሶሪያ፣ ኢራቅና የመን የሚገኙ ታጣቂ አጋሮቻቸው በእስራኤል ላይ የረዥም ጥቃቶችን ሲፈጽሙ ቆይተዋል። በመጨረሻም የዩናይትድ ስቴትስ የፌዴራል ባለስልጣናት የህዝብ እንደራሴው ሴናተር ባማንዴዝ የካታር ንጉሳዊ ቤተሰብ አባልን በቤቶች ግንባታ ወይም ሪል ስቴት ፕሮጀክት ላይ ኢንቨስት ለማድረግ ከሚፈልጉ አንድ የኒውጀርሲ ነጋዴ ጋር አስተዋውቋል ሲል ከሷቸዋል። ማንነታቸው ያልተገለጸው የካታሩ ንጉሳዊ ቤተሰብ አባል በካታር ኢንቨስትመንት ኩባንያ ውስጥ ኃላፊ እንደነበሩ ሲገለጽ፣ ኢንቨስትመንቱ በሚሊዮን የሚቆጠሩ ገንዘብ የፈጀ እንደነበር ተጠቅሷል። በማንሃተን በፌዴራል ፍርድ ቤት የቀረበው ይህ የቅርብ ጊዜው ክስ በዲሞክረቱ እንደራሴና በባለቤታቸው እንዲሁም በሶስት ነጋዴዎች ላይ የቀረበ ክስ ሲሆን ሁሉም ጥፋተኛ አይደለውም ብለዋል። አሁን የተመሰረተው ክስ ቀደም ሲል መንዴዝና መነንዴዝና ባለቤታቸውን ጥሬ ገንዘብ፣ ብዛት ያለው ወርቅ እንዲሁም የቅንጦት ተሽከርካሪዎችን በጉቦ መልክ ተቀብለዋል በሚል ክስ ተመስርቶባቸው በነበረው ክስ ላይ ተጨማሪ ክስ ሆኖ መቅረቡ ተነግረዋል። አድማጭ ተመልካቾቻችን፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ዛሬ ምሽት በምስልና ድምፅ ቅንብሩ ሴሳ አሸናፊና ግርማ ድግፋ ማብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ቪኦ ኒውስ ዳትካም በፌስቡክ ላይ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው የምትሹ ብትኖሩ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ መጀመሪያው ዘገባ እንሻገረው። የመጀመሪያው ዘገባ ወደ አማራ ክልል ይወስድናል። በአማራ ክልል በዋግህምራ ዞን በሚገኙ ሁለት ወረዳዎች ሲንቀሳቀስ በነበረው ራሱን ያገው ዲሞክራሲያዊ ንቅናቄ በማለት በሚጠራው ታጣቂ ቡድንና በክልሉ መንግሥት መካከል በቅርቡ የሰላም ስምምነት መፈረሙን ሁለቱም ወገኖች አስታውቀዋል። ላለፉት ሶስት ዓመታት በዞኑ ሁለት ወረዳዎች ውስጥ በሚገኙት 16 ቀበሌዎች የትጥቅ ትግል ሲያደርግ ከነበረው ቡድን ጋር የተደረገው ስምምነት በአካባቢዎቹ የሚኖረውንና በጸጥታ ችግር ምክንያት መሠረታዊ አገልግሎት የማያገኘውን ሕዝብ ለመታደግ ያስችላል ሲሉ ሁለቱም ወገኖች ጠቅሰዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ታጋራናለች። የዋግምራ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ ሀይሉ ግርማይ ዛሬ ለአሜሪካ ድምጽ ሲናገሩ ባለፉት ሶስት ዓመታት በዞኑ ጻግብዥና አበርገሌ ወረዳዎች ውስጥ የሚገኙ አስራ ስድስት ቀበሌዎችን ተቆጣጥሮ ከነበረውና ራሱን የአገው ዲሞክራሲያዊ ንቅናቄ ብሎ ከሚጠራው ኃይል ጋር በቅርቡ የሰላም ስምምነት መፈረሙን አረጋግጠዋል። ንቅናቄው ወደ ሰላም ስምምነት የመጣውም የክልሉ መንግስት በቅርቡ የትጥቅ ትግል እያደረጉ ላሉ ኃይሎች ያደረገውን የሰላም ጥሪ ተከትሎ ነው ነው ብለዋል። ከዚህ ህዝብ ወጣን የሚሉት አካላት ከጦርነት ባለፈ ጥያቄ አለኝ የሚል አካል ካለ ሰላማዊ በሆነ መንገድ ገብቶ እንዲታገል መንግስት ምቹ ሁኔታዎችን ይፈጥራል። ይህን ለማድረግ እነሱ ተስማምተዋል። ከመንግስት በኩል ደግሞ እነሱ ጥያቄ ያለን ብለው በሚንቀሳቀሱበት ወቅት የህግ ከለላ መስጠት አለበት። የሚደርስባቸው ጥቃት ካለ ደግሞ ያንን መንግስት እየተከታተለ የማምከል ችግር የሚፈጥር አካል ካለ እየተከታተለ ህጋዊ እርምጃ የመውሰድ ኃላፊነትን ወስዶ ነው ወደዚህ ስምምነት የመጣ ነው ማለት ነው። ስምምነቱ ታህሳስ አስራ ሶስት አዲስ አበባ ከተጠናቀቀ በኋላ ለህብረተሰቡና አጠቃላይ ለኢትዮጵያ ህዝብ ለአማራ ክልል ታህሳስ ሀያ አንድ እሁድ ላይ ሰቆጣ ከተማ ላይ ለመላው ህዝብ አቶ ሀይሉ አክለውም ታጣቂ ቡድኑ ተቆጣጥሯቸው በቆዩ ጻገብዥና በርገሌ ወረዳዎች ውስጥ በሚገኙ አስራ ስድስት ቀበሌዎች ከ ከሰላሳ ሺህ በላይ ተማሪዎች ላለፉት ሶስት አመታት ትምህርታቸውን ማቋረጣቸውንም አመልክተዋል። ህብረተሰቡ ከማህበራዊ አገልግሎትና ከሰብአዊ እርዳታ ርቆ መቆየቱንም አክለው ገልጸዋል። በስምምነቱ መሰረትም ግንባሩ ታጣቂዎችን ወደ ካምፕ በማስገባት ጥያቄውን በሰላማዊ መንገድ ለመንግስት እንደሚያቀርብ ተናግረዋል። ሙሉ ትጥቃቸውን ይዘው ሀይላቸውን ይዘው ወደ ካምፕ ይገባሉ። መከላከያ እዛው ካምፕ ውስጥ ሆኖ ትጥቃቸውን ይረከባል። ትጥቃቸውን ከተረከበ በኋላ ወደ ታድሶ ማዕከሉ ይገባሉ ማለት ይሄ በስምምነቱ ተካተሉ። ስለዚህ አሁን ሄደዋል። ሀይላቸውን እየሰበሰቡ ነው ያሉት። ያው በቅርቡ የምንከታተሉ ጉዳይ ስለሆነ ታድሶ ስልጠናውን አጠናቀቀው እንደወጡ ወደ ህብረተሰቡ እንዲከለከሉ ይደረጋል። የአማራ ክልል መንግስት በያዝነው ወር መጀመሪያ በክልሉ ውስጥ ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላማዊ መንገድ እንዲመጡ ጥሪ ማድረጉ ይታወሳል። መንግስታዊው የአማራ ሚዲያ ኮርፖሬሽን ሰሞኑን ባቀረበው ዘገባ የትጥቅ ትግል ሲያካሂዱ ከነበሩት ውስጥ አምስት ሺህ ታጣቂዎች መንግስት ያቀረበውን ጥያቄ ተቀብለዋል ብሏል። ራሱን የአገው ዲሞክራሲያዊ ንቅናቄ ብሎ የሚጠራው ታጣቂ ቡድን ሊቀመንበር መሆናቸውን የተናገሩት አቶ ኪሮስ ሮሃ ከመንግስት ጋር የሰላም ስምምነት የፈጸሙት ታጣቂዎቻቸው ባሉባቸው አካባቢ የሚኖረው ህዝብ ክፉኛ በመጎዳቱ መሆኑን ነው ያብራሩት። ችግሮቻቸውን በውይይት የስልት ለውጥ ማድረግ አለባችሁ የሚል ነገር መጣ። ምላሻችን የነበረው ምንድን ነው? መጀመሪያ የሚሆን አማራጭ ወደ በረሃ ያወጣ ነው። ኢትዮጵያ ውስጥ በዚህ ሰዓት በአንደኛው አመት ኮፍ ጦርነት አዋጅ ስለነበረ አይደለም። በክልሉ የነበረው የፖለቲካ ምህዳር አስቸጋሪ ስለነበረ ለንግግርም እድል የማይሰጥ ስለነበረ ነው ተወቂ ወጣ ነው። ስለዚህ እንዲህ አይነት እድሎች ካሉ ይህን እድል መጠቀም አለብን አሉ። የህዝብ ፍላጎት፣ አሁን ነዋራዊ ሁኔታም ግምት ውስጥ አስገባ ጥያቄያችንም መፍትሄ ሊያገኝ የሚችለው በህገ መንግስቱ ስለሆነ ይህን መሰረት አድርገን መከላከያ ሰራዊት እያደራደረን ተስማማን። አራት አምስት ዱር በኋላ አዲስ አበባ ተወያየን። በጣም ተነጋገርን፣ ተከራከርን። መጨረሻ ላይ ዋና ዋና በሆኑ ጉዳዮች ላይ ተፈራርመናል። ማለት ድርድሩ መሰረታዊ ምክንያት አንደኛ የክልሉና ና ህዝብን ችግር ከስቃይ ችግር ማውጣት እና የሰላማ አትሞስፌር እንዲፈጠር ማድረግ ነው። ሊቀመንበሩ አያይዘውም ለመንግስት ያስቀመጧቸው ቅድመ ሁኔታዎች እንዳሉ ጠቁመዋል። በአማራ ክልል በኩል እና በአሊን በኩል የተቀመጡ ግዴታዎች አሉ ማለት ነው። የመጀመሪያው ጥያቄያችን በህጋዊ መንገድ አሰራሩን ተከትለን እንድንጠይቅ ህገ መንግስትን መሰረት አድርገን እንድንጠይቅ መንግስት አስፈላጊ ሁኔታዎችን እንዲያመቻች የሚያስገድብ ነው የመጀመሪያው ነጥብ። ሁለተኛ ነጥብ በአዴን በማንነታቸው ምክንያት የአዴን አባል ናቸው ምናምን በሚባል ከመንግስት ስራቸው ላለፉት ሶስት አመታት የተባረሩ ወደ አራት መቶ የሚጠጉ የመንግስት ሰራተኞችና አመራሮች አሉ። እነሱ ከስምምነቱ በኋላ ወደ ቦታቸው የሚመለሱበት አጠቃላይ ይሄ ጥላቻ መንፈስ ተወግዶ እንቅስቃሴ እንዲከፈት ማህበራዊ አገልግሎት እንዲጀመር፣ ለምሳሌ ትምህርት ሶስት አመት ልጆቻችን አልተማሩም። ጤና የሚባል የለም፣ መድኃኒት የለም፣ እርዳታ የለም። ይሄ እኛ ቦታ እንይዛለን የሆነ አካባቢ መንግስት ስራውን የሚሰራ ጥያቄ ያቀረብ ነው። በእኛ በኩል ደግሞ ድርድር ነው ያደረግነው። ከድርድር በኋላ ነገሮች በሂደት ተጥቃችን ቢሰራ ማድረግ አለ። ከዛ በኋላ ስልጠናዎች አሉ። ሪኢንተግሬሽን አለ ሚኒሻ የሚሆነው ሚኒሻ ይሆናል። ያው እንደምታውቀው በዚያ አካሄድ የሚሄድ ነገር ነው። በእነዚህ ነጥቦች ላይ ከሰላም ስምምነቱ መፈረም ጋር በተያያዘ በታጣቂ ቡድኑ ቀረቡ የተባሉ ቅድመ ሁኔታዎችን በተመለከተ እስካሁን ከክልሉ መንግስት የተሰጠ አስተያየት የለም። ሰሞኑን በዋግ ምራ ዞን ሰቆጣ ከተማ በተደረገው ህዝባዊ ውይይት ላይ የተገኙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ በየትኛውም አካባቢ የሚነሳ ጥያቄና የፖለቲካ ትግልን ሰላም ከተማዊና ህጋዊ መንገድ በመከተል ማስፈጸም የሚያስችል ሀገራዊና ክልላዊ የህግ መሰረት መኖሩን ጠቅሰዋል። ለአሜሪካ ድምጽ አስቴር ምስጋናው። አስቴር ምስጋናውን ለቀደመው ዘገባ በእጅጉ አመሰግናለሁ። በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። የትንታኔው መጽሔት ይቀጥላል። በዝግጅታችን መግቢያ ላይ ወደ አስተዋወቅነው ዘገባ እናቀናለን። በሶማሌላንድ እውቅና ጉዳይ አቋም እንደሚወስድ የኢትዮጵያ መንግሥት አስታውቋል። ለኢትዮጵያ የባህር በር ለሶማሌላንድ በኢትዮጵያ አየር መንገድ ድርሻ ያስገኛል የተባለው ይህንን የመግባቢያ ሰነድ ሶማሊያ በሉዓላዊነቷ ላይ የተቃጣ ጥቃት ዋጋቢስና ህጋዊ መሰረት የሌለው ነው ብለዋለች ኢትዮጵያ ደግሞ በስምምነቱ የሚጎዳ ሀገርም ሆነ የተጣሰ ህግ የለም ብላለች ስምምነቱን የሚቃወም ግዙፍ ሰልፍ ሞቃዲሾ ላይ ስምምነቱን የሚደግፍ ሌላ ግዙፍ የተባለ ሰልፍ ደግሞ ሀርጌሳ ላይ መካሄዳቸውን ባልደረቦቻችን ነግረውናል ኬኔዲ አባተ ዝርዝሩን ይዘዋል የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ዛሬ ረቡ ባወጣው መግለጫ ሰነዱ ለኢትዮጵያ በዓደን ባህረ ሰላጤ ላይ ዘላቂና አስተማማኝ የባህር ኃይል መደብና የባህር ላይ ንግድ አገልግሎት በሊዝ የምታገኝበትን እድል የሚያስገኝ ነው ብሏል። ለሶማሌላንድ ደግሞ ከሊዙ የሚታሰብ ድርሻ ከኢትዮጵያ አየር መንገድ እንዲኖራት ያስችላል ሲልም መግለጫው አክሏል። ስምምነቱ ለኢትዮጵያና ለሶማሌላንድ መሪዎች የእርካታ ሶማሊያ ውስጥ ደግሞ የቁጣ ሰበብ መሆኑ እየታየ ነው። ሰነዱ በሂደት ለሶማሌላንድ እውቅና ለማግኘት የምታደርገውን ጥረት በተመለከተ የኢትዮጵያ መንግስት በጥልቀት አጢኖ አቋም የሚወስድበትን አግባብ ያካትታል ብሏል። የኢትዮጵያ መንግስት በሌላ በኩል የመግባቢያ ሰነዱን ዋጋቢስ እና ሕጋዊ መሰረት የሌለው ነው በማለት የተቃወመው የሶማሊያ መንግስት የኢትዮጵያ እርምጃ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ግልጽ ጥቃት ነው ሲል አውግዟል። በዚህ ስምምነት የሚጎዳ አካልም ሆነ ሀገር የለም የሚለው የኢትዮጵያ መንግስት በበኩሉ ሰ ህግና የተሰበረ እምነትም የለም ሲልም በኮሚኒኬሽን አገልግሎቱ መግለጫ ጠቅሷል። ሆኖም በዚህ አዎንታዊ ድምዳሜ የሚከፋ የሚደነግጥ እና ሁኔታውን ለማደፍረስ የሚንቀሳቀስ አካል አይኖርም አይባልም ሲልም አክሏል። የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ ትናንት ለፓርላማቸው ባደረጉት ንግግር የኢትዮጵያና የሶማሌላንድ ስምምነት የሶማሊያን ሉዓላዊነትና ዓለም አቀፍ ህግን የሚጻረር ነው ሲሉ አውግዘውታል። ከሶማሌላንድ ጋር የመግባቢያ ስምምነት በመፈራረም ኢትዮ ኢትዮጵያ ብቸኛዋ ሀገር እንዳልሆነች የገለጸው የኢትዮጵያ መንግስት በበኩሉ ሶማሌላንድ የተሟላ እውቅና ባታገኝም የዛሬ 32 ዓመት ነፃነቷን ካወጀች ወዲህ የወደብ አገልግሎትና ልማትን ጨምሮ ከአንዳንድ ሀገሮች ጋር ስምምነት መፈረሟን በማሳያነት አንስቷል። ኢትዮጵያን ጨምሮ አንዳንድ ሀገሮች በሀርጌሳ ቆንስላ ጽህፈት ቤት ከፍተው እንደሚንቀሳቀሱም ያነሳው የመንግስቱ መግለጫ ከዚህ ቀደም በርበራ ላይ ኢትዮጵያ የ19 በመቶ ድርሻ እንዲኖራት ይፈቅድ የነበረው የመግባ የመግባቢያ ሰነድ ተፈርሞ እንደነበር አስታውሷል። በአሁኑ ወቅት ሌሎች ሀገሮችም ተመሳሳይ ሂደት እየተከተሉ ነው ያለው መግለጫው ኢትዮጵያ አሁን እየተፈራረመችው የመግባቢያ ሰነድና ሂደትም በመሰረቱ አንድና ያው ነው ሲልም አክሏል። ኢትዮጵያ እንደ አውሮፓውያኑ በ2006 እስላማዊ ኃይሎች ሲባሉ የነበሩ ሞቃዲሾን ይዘው የነበሩ ኃይሎችን ለመውጋት ወደ ሶማሊያ መግባቷ አሁንም ድረስ ከፍተኛ ስጋት የሆነው ጽንፈኛው ቡድን አልሻባብ እንዲስፋፋ ምክንያት ሆኗል ያሉት የሶማሌው ፕሬዚደንት ከዚህ በኋላም የኢትዮጵያ መገኘት ለአክራሪነት መስፋፋት መንስኤ ሊሆን ይችላል ብለዋል። አልሸባብም የሶማሊያ ሕዝብ መሬቱን እና ባህሩን ከውጭ ስጋት ለመከላከል እንዲተባበር በቃል አቀባዩ በኩል አሳስቧል ሲል አሶሼትድ ፕሬስ ዘግቧል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ደግሞ ስምምነቱ ለአፍሪካ ቀንድ ትስስር የላቀ ፋይዳ ያለው ከመሆኑም በላይ ኢትዮጵያ ለቀጠናው ሰላምና ደህንነት የሚገባትን ሚና እንድትጫወት የተሻለ እድል ይፈጥራል ብሏል። ይህ በእንዲህ እንዳለ የሶማሊያ መንግስት የጠራውና ቁጥሩ እጅግ ግዙፍ እንደሆነ የተነገረለት ስምምነቱን የተቃወመ ሰልፍ ሞቃዲሾ እግር ኳስ ስታዲየም ውስጥ ተካሂዷል። በተመሳሳይ ሁኔታም በግብታዊነት የተሰባሰበ ነው የተባለ ሌላ አነስተኛ የተቃውሞ ሰልፍም በሶማሌላንዷ ሀርጌሳ ውስጥ ተደርጓል። በሌላ በኩል ግን የሶማሌላንድ መንግስት የጠራውና ግዙፍ ነው የተባለ ስምምነቱን የሚደግፍ ሰልፍ እዚያው ሀርጌሳ ውስጥ ሃይሬአ አደባባይ ላይ እየተካሄደ መሆኑን በስፍራው የሚገኘው ዘጋቢያችን ማምሻውን ገልጾልናል። ሞቃዲ ሾ ላይ ያለው የቁጣ ስሜት ሲሆን አርጌሳ ከተማ ውስጥ ነዋሪው በየመንገዱ ደስታውን እየገለጸ መሆኑን ሪፖርተራችን አመልክቷል። በሞቃዲሾ ላይ የሶማሊያ ባለስልጣናት፣ በአርጌሳው ሰልፍ ላይ ደግሞ የሶማሌላንድ ባለስልጣናት ተናግረዋል። ለአሜሪካ ድምፅ ትናንት ሀሳባቸውን ያካፈሉት በዲላ ዩኒቨርሲቲ የታሪክና የዓለም አቀፍ ጉዳዮች መምህር ዶክተር አብዱ መሐመድ አሊ ስምምነቱ ሊኖረው ይችላል ያሉትን መዘዝ ጠቁመው ኢትዮጵያ በዲፕሎማሲው መስክ ብዙ ስራ እንደሚጠብቃት ተናግረዋል። የኢትዮጵያ ያቀረበችው ጥያቄ በእኔ በኩል ፍትሐዊ ነው። ይህን ሊያስፈጽሙ የሚችሉ ብቃት ያላቸው ካሪየር ዲፕሎማት አሉ ነው የሚለው ጥያቄ። ትልቁ ጥያቄ ይህ እሱ ነው። አሁን ይሄ ትልቅ ሰላማዊ ጦርነት ነው። ልክ ሰላማዊ ጦርነት ለጦርነት ወታደር እንደምታሰለጥ ነው። ለዚህ ሰላማዊ ጦርነትም ብቁ የሆኑ ካሪየር ዲፕሎማት ያስፈልጉ ነው። እነዚ ሴም ታይም ደግሞ ወደ ታችኛው የህብረተሰብ ክፍል ወርዶ ዲጂት ሁሉም ለሀገሩ ዲጂታል ዲፕሎማት እንዲሆን የግንዛቤ ማስጨበጫ ስራ መሰራት አለበት ነው። የፖለቲካና ዓለም አቀፍ ግንኙነቶች ተመራማሪ ረዳት ፕሮፌሰር በፍቃዱ ዳባም ይህንኑ ሀሳብ አጠናክረዋል። የሱማሌ በተለይ በመቆደሻ በኩል በሌሎችም በኩል ያሉ የሚያመጣው ተጽዕኖ ጫና ካልሆነ በስተቀር ለሁለቱም ይጠቀማሉ ብዬ ነው የማስበው። ይሄ ኢትዮጵያ ትክክለኛ ህጋዊ የሆነ ለጅትመት የሆነ ኮንሰርን ከግምት ውስጥ መግባት እንዲችል ከፍተኛ ዲፕሎማቲክ ዘመቻ በአፍሪካ ቀንድ ደረጃ በአፍሪካ ህብረት ከዛም አልፎ በአረብ ሊግ በዓለም አቀፍ ሁኔታም የሀገሪታዊ ውጭ ግንኙነት ፖሊሲ ስትራቴጂ አካል ሆኖ በዚህ መልክ ሊከድበት ይገባል ብዬ ነው የማስበው። ናይሮቢ የሚገኘው የሰሀን ምርምር ተቋም የስልታዊ ጉዳዮች አማካሪ ማት ብራይደን ስምምነቱ በአጭር ጊዜ ውስጥ በቀጠናው መረጋጋት ላይ ተጽዕኖ ይኖረዋል ተብሎ አይታሰብም ማለታቸውን አሶሺትድ ፕሬስ ዘግቧል። ሶማሊያ ፍላጎቷን በሶማሌላንድ ላይ በኃይል ልትጭን የምትችልበት መንገድ የላትም ያሉት ብራይደን፣ እንድትገለል ለማድረግ ግን ህጋዊ የሉዓላዊነት መሳሪያዎችን ልትጠቀም እንደምትችል ጠቁመዋል። ከእነዚህም መካከል የእርዳታ ድርጅቶችን እና የለጋሽ መንግስታትን እንቅስቃሴ ቃሴ መገደብ ዓለም አቀፍ በረራዎችን መከልከልና የውጭ ንግድ አንቀሳቃሾች ከሶማሌላንድ ጋር እንዳይሰሩ ማስጠንቀቅ ሊኖሩ እንደሚችሉ ጠቅሰዋል። ሆኖም በረዥም ጊዜ እንደ ጅቡቲና ኤርትራ ካሉ ጎረቤት አገሮች ጋር የፖለቲካና ዲፕሎማሲያዊ ውጥረቶች መባባሳቸው አይቀርም ብለዋል ብራይደን። በሌላ በኩል የመግባቢያ ስምምነቱ ይፋ ከተደረገ በኋላ በኢትዮጵያና በሶማሊያ መካከል እየታዩ ያሉ ለውጦች እንደሚያሳስቧቸው የምስራቅ አፍሪካ የጋራ ልማት ባለስልጣን ስራ አስፈጻሚ ዶክተር ወርቅነ ገበየው ዛሬ ባወጡት መግለጫ አስታውቀዋል። ስራ አስፈጻሚው እህት ማማች ያሏቸው ሁለቱ አገሮች ጉዳዩን በሰላማዊ መንገድ ለመያዝ እንዲተባበሩ ጠይቀዋል። ይህ በእንዲህ እንዳለ የአውሮፓ ሕብረት የሶማሊያ ፌዴራላዊ ሪፐብሊክ አንድነትን፣ ሉዓላዊነትንና የግዛት አንድነትን ማክበር አስፈላጊ ነው ብሏል። ይህ ለአፍሪካ ቀንድ አካባቢ ሰላምና መረጋጋት ቁልፍ ነው ሲሉ የህብረቱ ቃል አቀባይ ትናንት በሰጡት መግለጫ አስታውቀዋል። የትናንቱን ስምምነት በተመለከተ አስተያየታቸውን ከሰጡ ግለሰ ሰቦች መካከል የቀድሞ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ ስምምነቱን ድንቅ ዜና ሲሉ አሞካሽ ተውታል። አምባሳደር ናዥ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ ሶማሌላንድ የባህር ዳርቻን ለኢትዮጵያ የማከራየት ስምምነቷ ሲጠናቀቅ እውቅና ሊሰጣት ይገባል ብለዋል። እንኳን ደስ ያላችሁ ሲሉም ስሜታቸውን አጋርተዋል። ዩናይትድ ስቴትስ የተባበሩት መንግስታት ድርጅትና የአፍሪካ ህብረት እስካሁን የሰጡት አስተያየት የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን አመሰግናለሁ። ይህ ዘገባ ከተጠናቀረ በኋላ በደረሰን መረጃ ስምምነቱን የሚደግፈው የሶማሊላንድ ካቢኔ ዛሬ ተሰባስቦ ለዓለም አቀፍ ማህበረሰብ ባስተላለፈው መልእክት ሶማሊላንድ ነጻ ሀገር ነች፣ የራሷን የብስ፣ ባህርና አየር የምትቆጣጠረውም ራሷ ነች ማለቱን የሶማሊላንድ የማስታወቂያ ሚኒስትር አሊ ሐሰንን ሙሐመድን ጠቅሰው ቪኦኤ ዘግበዋል። ወደ ቀጣዩ ዘገባ ስንሻገር ከሰባት መቶ በላይ የሚሆኑ የቀድሞው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የውሃ ሥራዎች ድርጅት ሠራተኞች ደሞዝ ለሁለት ወራት መቋረጡን ሠራተኞቹና ድርጅቱ አስታውቀዋል። ሠራተኞቹ ለሁለት ወር እንዳልተከፈላቸውና ለከፍተኛ ችግር መዳረጋቸውን ለአሜሪካ ድምፅም ተናግረዋል። የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ከፈረሰ በኋላ የዚህ ድርጅት እጣ ፋንታ እስካሁን አለመወሰኑን ስራ አስኪያጁ ሐዲስ ዘካሪያስ ለአሜሪካ ድምፅ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴ ውስጥ ተጨማሪ ዘገባ አለው። ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱ ነገር ግን የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ውሃ ስራዎች ድርጅት ሰራተኛ መሆናቸውን የተናገሩ አስተያየት ሰጪ ለወራት ደሞዝ እንደተቋረጠባቸው አብራርተዋል። ህዳርና ታህሳስ አልተከፈለም። ህዳር ሳይከፈል ታህሳስ አሁን ኦልሬዲ ወደ ሀያ ምናምን ደርሰናል። ይህም እንደሌለ ነው ደሞዝ እየተነገረን ያለው ምንድን ነው ወደፊት ይጠፋንተው ሰራተኛ የምለውን ነገር ቢያንስ መንግስት አካል የሚመለከተው አካል ሰምቶ ነገሮችን የሚያስተካክልልን ሁኔታ ብኖር የተሻለ ነው በሚል ነው አስተያየት ሰጪ እንደሚሉት ድርጅቱም ቢሆን ላለፉት ስድስት ወራት ስራ እንዳቆመ ቀጥሏል። ድርጅቱ ስራ ካቆመ ወደ ስድስት ወር ሰባት ወር ገዳማ ይሆናል። በፖለቲካ ጉዳይ ነው ማለት በዚህ በክልሉ ክፍፍል ምክንያት ነው የቆመው ስራ ማለት ነው ወይ ከዛኛው ሲቪል ሰርቫንት ጋር መደብ አልተሰጠውም። ክፍፍል ስደረግ በእርግጥ ሞልተናል እኛ ያሉ ሰራተኛ ሁሉም ሞልተዋል። አድራሻውን መሄድ የሚፈልግበትን ቦታ ሁሉም ሲቪል ሰርቫንት እንደምሞላው ማለት ነው ሞልተዋል፣ እና ቢሆንም የመመደብ ስራ አልተሰራም። ትላልቅ ማሽኖች ያለ አገልግሎት በመቀመጣቸው ለብልሽት እየተጋለጡ ናቸው ስሉ ተናግሯል። ብዙ ልምድ ያለውን ሰራተኛ ብዙ እውቀት ያለው ብዙ ማሽነሪ ያለው ድርጅት ሰራተኛውን አንቀሳቅሶ ስራ መስራት እየቻለ ግድ የለው ማንም በቃ የሰው ሰባዊነት የሚሰማው ሰው የለም። ሰው ቢሞት እንኳን ልጆች አሁን አብዛኛው ሰራተኛ ግድ ሄደ ብታይ በቃ እዛ ቁጭ ብሎ የሚያለቅስ ነው። አብዛኛው ሶቱን የሚያወራ ነው። ብቻ በጣም የሚያሳዝን ጉዳይ ነው ያለው። በአካል መታቸው ብታይ የተሻለ ነው። በተመሳሳይ የደህንነት ስጋት ስማቸውን እንዳንጠቅስ ጠየቁን። ሌላ የድርጅቱ ሰራተኛም ደሞዛቸው ባለመከፈሉ ለችግር መዳረጋቸውን ገልጿል። ሰራተኛው በጣም ተሸግሮና በችግር ውስጥ ነው ያለው። የሚገርም ነገር የቤት ኪራይ ያለ፣ የትምህርት ቤት ክፍያ ያለ፣ ችግር ጥለውበት ጭንቀት ውስጥ ነው ያለው። ሰራተኛው ተበትኖ ተብሎ ሰራተኛው ተመደበው የራሱን ስራ መስራት አልቻለም። ሌላ ቦታ ሄደው አሁን በግራ ገብቶ በቃ በችግር ውስጥና በስቀጥም ውስጥ ነው ያለ ስራ ቦታ እንመጣለን። ስራ ቦታ መተን መሄድ ብቻ ነው አቴንዳንስ ፈርሞ መሄድ ነው። ስራ አስኪያጁም ገብቶ ሰውን ያለው ነገር ይሄ ነው ችግር እንኳን የሚኖር ያለውን ችግር የተናገረበት ጊዜ ነው። የልጅናት መሆናቸውን የጠቀሱ ሌላ ቅሬታ አቅራቢም ተመሳሳይ ሀሳብ አንጸባርቋል። በጣም ችግር ላይ ነን ያለ ነው። ቤተሰብ ይዘናል፣ ደግሞ ቁጠባ ማህበር ነበረ። ምንም አይነት ገቢ የለንም፣ ባዶ ሜዳ ላይ ነን ያለ ነው። በጣም ተቸግረን ያለ ነው። የደቡብ ውሃ ስራዎች ኮንስትራክሽን ድርጅት በቀድሞው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ስር ስተዳደር የቆየ ድርጅት መሆኑን ያስታውሱት የድርጅቱ ስራ አስኪያጅ አቶ ሀዲስ ዘካሪያስ ድርጅቱ ችግር ላይ የወደቀው የክልሉ መፍረስ ተከትሎ መሆኑን አብራርቷል። ድርጅቱም በከፍተኛ ችግር ውስጥ መሆኑን የተናገሩት ስራ አስኪያጁ ለሰራተኞች ደሞዝ መክፈል ያልቻለውም የገንዘብ እጥረት በመፈጠሩን ስሉ መልሷል። ሶስት መቶ ሚሊዮን ብር በላይ አለ ተሰብሳቢ ፌዴራል መንግስት ተቋማት ጋር እነሱን እነሱን በማስፈጸም ላይ ነው ያለ ነው። እውነት ነው ይሄ ሁለት ወር ሳይሆን ይሄ ሁለተኛ ወር ነው። ገና የአንድ ወር ነው ያልከፈል ነው፣ የሁለተኛ ወር ይሄኛው ነው የሚሆነው። የኤተር ጨምሮ ዋናው ምክንያት ምንድን ነው? ክልሉ ከመከፋፈሉ ጋር ተያይዞ በክልሎች ደረጃ በአራት ሄዳ ክልሉ ጨምሮ በአራትም ክልሎች ተሰብሳቢ ወይም ደግሞ ለተቋም የሚከፈል ገንዘብ ነበረው። ይሄ ተቋም ግን ክልሎች በክፍፍል ላይ ስለሆኑ በፋይናንስ እጥረት ምክንያት በሌሎች የክፍፍል ጉዳዮች በተቋሙ የሰራበትን ገንዘብ እየከፈሉት አይደለም። አንድ ይሄኛው ነው እየጠየቅን ነው ያለ ነው የተቋሙ ሁኔታ። ይረጋጋ የክልሎች ሁኔታ ይረጋጋ እና እናያለን ነው የሚሉት ሰው ስላልተከፈሉ የክልሉ ሁኔታ ተደምሮ እስካሁን ድረስ እየታገልን እየታገልን ቢያንስ የሰራተኛውን ደሞዝ ለመክፈል ሙከራ እያደረግን ቆይተናል። አሁን ግን ከአቅማችን በላይ ሆነ። ድርጅቱን ለሚመራው ቦርድ ሪፖርት ማድረጋቸው አቶ አዲስ ገልጸዋል። ቦርዱም አሁን አስቸኳይ ስብሰባ ጠርቷል። አንደኛ ክልሉ የሚከፋፈል ተቋም የሚከፋፈል ከሆነ ወይም ደግሞ ተቋም እንደገና የሚዋጠር ከሆነ ይሄ ጉዳይ የሰራተኛው ጉዳይ ምን ይሆናል በሚለው ነገር ላይ አሁን አስቸኳይ ስብሰባ ጠርቷል። በዚህ ሁለት ቀን ግን አሁንም አዲስ አበባንን ተስፋ አለው የተወሰነ ሊከፍሉን ፈቃደኛ የሆኑ ድርጅቶች ስላሉ የተወሰነ እንኳን ማለት ነው። ሊከፍሉ የሚችሉ ተቋማት ቃል ገብተውልናል፣ እነሱን እየጠበቅን ነው ያለ ነው ተቋሙ። በአሁኑ ወቅት ስራ ማቋሙንም ጠቅሟል። እኛ የምንሰራው የመንግስት ፕሮጀክቶች ነው። የመንግስት ፕሮጀክቶች ደግሞ አብዛኛዎቹ ክልላዊ ናቸው። ስለዚህ ክልሉ አሁን ሪስታብሊሽ እየተደረገ ራሱን መዋቅር እያደራጀ ስለሆነ መክፈል ባለመቻሉ እና በሌሎች ምክንያቶች አቁመናል። ያ ማለት ግን አንዳንድ ስራዎች አሉን እጃችን ላይ ግን ድርጅቶች ጋር የምንሰራቸው ድርጅቶች መንግስታዊ ካልሆኑ የመንግስት ድርጅቶች አሉ። ከእነሱ ጋር ግን አንዳንድ ስራዎች እየሰራን ነው። ስለ ሰራተኞች እና ስለ ተቋሙ ጠፈን ታጠየቁት ስራ አስኪያጁም ተቋሙ ቀድሞ የደቡብ ብሔር ብሔረሰቦች ክልል ንብረት ነው። የነበሩ ክልሎች ደግሞ አሁን በየራሳቸው ሲደራጁ የየራሳችንን ተቋም እናደራጃለን በየራሳችን የሚል አቅጣጫ አስቀምጠዋል። ያለው ነገር ይሄ ነው። ይሄ የራሳቸው ተቋም ነው። የክልሎች መብት ነው። ተባራዊነት እየጠበቅን ነው ያለ ነው ሲሆን ደግሞ ሀብትና ሀብትና እዳ እንዲለይ የተቋሙ ቦርድ ዳይሬክሽን አስቀምጠዋል። ሀብትና እዳ የሚለይ አካል መድቧል። በዚህ መካከል ነው አይነ ያለ ነው። ሀብትና እዳ ውስጥ ተዋዊ ሀብት ወይም ደግሞ የሰው ሀብቱም አንድ እዳ ነው። ተለይቶ ምደባ የሚሰጠው ይሆናል። የሰው ሀብቱ በዚህ ደረጃ ነው እንግዲህ ቦርዱ የተነጋገረ በክልሉ ስር የነበሩ ሌሎች ቢሮዎች አቻ ድርጅቶችና መስሪያ ቤቶች ከሰራተኞቻቸው ጋር በአዳዲስ ክልሎች የተመደቡት ባለፈው ነሐሴ 13 ቀን 2015 ዓ ም ክልሎቹ እንደተመሰረቱ ቢሆንም የዚህ ድርጅት ዕጣ ፈንታ ግን እስካሁንም አልታወቀም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ቀጣዩ ዘገባ ደግሞ ወደ አዲስ አበባ ይወስደናል። በሱዳን እንደ አዲስ በተስፋፋ ጦርነት ምክንያት በአንድ ሳምንት ውስጥ ከ41ሺ በላይ ሰዎች ከሱዳን ሸሽተው ኢትዮጵያ መግባታቸውን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኒሲር አስታውቋል። የተቋሙ የኢትዮጵያ ቢሮው ረዳት ተወካይ አልፍሬድ ካኑ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከመስከረም እስከ ኅዳር በነበሩት ጊዜያት የሱዳንን ጦርነት ሸሽተው ኢትዮጵያ የሚገቡ ሰዎች ቁጥር ቀንሰው የነበረ ቢሆንም ባለፈው ሳምንት ግን በሦስት እጥፍ መጨመሩን ተናግረዋል። ለአዲሶቹ ስደተኞች ማረፊያ የሚሆን በአማራ ክልል አዲስ የመጠለያ ጣቢያ እየተቋቋመ እንዳለም ኃላፊው ገልጸዋል። ጦርነቱ ይበልጥ ነው ከተዛመተ እስከ መቶ ሺህ ሰዎች ከሱዳን ወደ ኢትዮጵያ ሊገቡ እንደሚችሉም እንገምታለን ብለዋል። ገብረ ሚካኤል ገብረ ምድር ዝርዝራለሁ። ከስምንት ወራት በፊት የተቀሰቀሰውን የሱዳኑን ጦርነት ሸሽተው በሺዎች የሚቆጠሩ ስደተኞች በመተማና በኩርሙክ በኩል ወደ ኢትዮጵያ ሲገቡ እንደነበረ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውሶ የሚገቡት ስደተኞች ቁጥር ከመስከረም እስከ ህዳር ድረስ በነበሩት ጊዜያት እየቀነሰ መጥቶ እንደነበረም የተቋሙ የኢትዮጵያ ቢሮው ረዳት ተወካይ አልፍሬድ ካኑ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል። ባለፈው የፈረንጆቹ 2023 ዓ ም መጨረሻ ላይ ጦርነቱ ወደ ሌሎች የሱዳን አካባቢዎች በተለይም በማዕከላዊ ሱዳን በምትገኘው የጀዚራ ግዛት መስፋፋት ሲጀምር ግን በየቀኑ ወደ ኢትዮጵያ የሚገቡ ስደተኞች ብዛት በሶስት እጥፍ መጨመሩን ረዳት ተወካዩ አብራርተዋል። ከታህሳስ አስራ ሰባት ጀምሮ ማለትም ከአስር ቀናት በፊት አርባ አንድ ሺ አምስት መቶ አርባ አራት ሰዎች የሱዳኑን ጦርነት ሸሽተው ወደ ኢትዮጵያ ገብተዋል። ስደተኞቹ የወጡባቸው ሁለት ዋና የመግቢያ በሮች ያሉ ሲሆን በአማራ ክልል በኩል ባለው የመተማ በር ወደ 20 ሺ ገደማ፣ በቤንሻንጉል ጉሙዝ ክልል በኩል በሚገኘው የኩርሙክ መግቢያ በር ደግሞ ከ17600 በላይ ስደተኞች ወደ ኢትዮጵያ ገብተዋል። ጦርነቱ አሁንም ወደ ተቀሩት የሱዳን ክፍሎች ከተዛመተ ከፍተኛ ብዛት ያላቸው ስደተኞች ሊገቡ እንደሚችሉ ገልጸዋል። ትልቁ ስጋታችን ጦርነቱ ወደ ገዳሪፍ ግዛት እንዳይስፋፋ ነው። በገዳሪፍ አካባቢ ኢትዮጵያውያንን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞችና ተፈናቃዮች ናቸው ተጠለው የሚገኙት። ጦርነቱ ወደዚህ አካባቢ ከተስፋፋ በመተማ በኩል ወደ ኢትዮጵያ የሚገቡ የስደተኞች ቁጥር ይጨምራል። ጦርነቱ ብሉን አይል ወደሚባለው አካባቢ ከተስፋፋም በቤኒሻንጉል ጉሙዝ በኩል በርካታ ስደተኞች ወደ ኢትዮጵያ ይገባሉ። በጥቅሉ እስከ አንድ መቶ ሺህ ስደተኞች ወደ ኢትዮጵያ ሊገቡ እንደሚችሉ ነው የምንገምተው። በገዳሪፍ አካባቢ ሰባ አምስት ሺህ ኢትዮጵያውያን ስደተኞችና ሁለት መቶ ሰባ አምስት ሺህ ሱዳናውያን ተፈናቃዮች እንደሚገኙ ከተቋሙ ለአሜሪካ ድምጽ የተላከ መረጃ ያሳያል። ዋይትናይል በሚባለው አካባቢም እንደዚሁ 870 ሺህ የሚሆኑ የሱዳን ተፈናቃዮችና የደቡብ ሱዳን ስደተኞች እንዳሉ ገልጾ ጦርነቱ ወደ እነዚህ ሁለት ግዛቶች ከተስፋፋ ትልቅ ችግር እንደሚያደርስ አመልክቷል። ከዚህ በፊት የሱዳኑን ጦርነት ሸሽተው ወደ ኢትዮጵያ ለገቡ ስደተኞች በአማራ ክልል መተማ አካባቢ ኩመር የሚባል መጠለያ ጣቢያ መቋቋሙንና ይኸው መጠለያ ከ19 ሺ በላይ ስደተኞችን እያስጠለለ እንደሚገኝ የገለጹት አልፍሬድ ካኑ አሁን እየገቡ ላሉት አዲሶቹ ስደተኞችም ከ15 ሺ በላይ ሰዎችን የሚያስጠልል መጠለያ ጣቢያ ለማቋቋም እየተሰራ ነው ብለዋል። የ of የኢትዮጵያ ባለስልጣናት በሱዳን እየተስፋፋ ባለው ጦርነት ምክንያት እየገቡ ላሉት አዳዲስ ስደተኞች የሚሆን መጠለያ ጣቢያ ለማቋቋም አውላላ የሚባል ቦታ መርጠዋል በዛ ቦታ ላይ አዲስ መጠለያ እየሰራን ነው ያለ ነው የስደተኞቹ ፍሰት እየጨመረ ከሄደ ወደዛ ነው የምናስገባቸው አዲሱ የመጠለያ ጣቢያ እስከ 15,000 ስደተኞችን ሊይዝ ይችላል ብለን እንገምታለን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በግጭቱ መስፋፋት ምክንያት ሊኖር የሚችለውን ከፍተኛ የስደተኞች ፍሰት ታሳቢ ያደረገ በኢትዮጵያ ቢሮው ቅድመ ዝግጅት እያደረገ እንደሚገኝም ኃላፊው ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን በእጅጉ አመሰግናለሁ። የአሜሪካ ድምፅ የረቡዕ ምሽት ስርጭቶች ይቀጥላሉ። ወደ ሁለተኛው ምዕራፍ ስንሻገር የመጀመሪያው መሰናዶው የተባበሩት መንግስታት ድርጅት ጦርነቶች፣ ረሃብና የአየር ንብረት ቀውስ ለደቀኑት ፈተና ዝግጁ ነው ወይስ ብሎ ይጠይቃል። ወደ ዘገባው እንሻገራለን። የሙቀቱ መጠን እየጨመረ በሄደው ፕላኔት ላይ አዳዲስ ጦርነቶች እየተቀሰቀሱ እንዲሁም ረሃብና ድህነት እያደገ ቢሆንም የተባበሩት መንግስታት ድርጅት ችግሩን ለመፍታት ያለው አቅም ውስን ነው። ማርጋሬት በሸር በዓለም ላይ ተጽዕኖውን እየቀነሰ የመጣውን የመንግስታቱን ድርጅት የወደፊት እጣፋንታ ቃኝታ ያደረሰችንን ዘገባ አስመኝሸ ቆየት አሰማናለች። እንደ አውሮፓውያን አቆጣጠር በ2023 በዩክሬን የሚካሄደው ጦርነት ምንም የሰላም ምልክት ሳያሳይ ሁለተኛ ዓመቱን አስቆጠረ። ወታደራዊ መፈንቅለ መንግስት በአፍሪካ ሀገራት አለመረጋጋት ሲያስከትል አዳዲስና አስከፊ ጦርነቶች በሱዳንና በመካከለኛው ምስራቅ ተፈጥረዋል። ኒውዮርክ በሚገኘው ፎርድሃም ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር የሆኑት አንጃሊ ዳያል እንደሚሉት የተባበሩት መንግስታት ድርጅት ደም መፋሰሱን ለማስቆም ብዙም አልተሳካለትም። የበለጠ ፈታኝ ያደረገው ባለፉት ጥቂት ዓመታት የተከሰቱት ግጭቶች የተባበሩት መንግስታት ድርጅት በብቃት ሊፈታቸው የማይችላቸው መሆናቸው ነው። ምክንያቱም ግጭቶቹ በጸጥታው ምክር ቤት ውስጥ ትልልቅ ቋሚ መቀመጫ ባላቸው አባላት መካከል ነው። እነዚህ ሀገራት በሚሳተፉበት ግጭት ውስጥ የመንግስታቱ ድርጅት እርምጃ ለመውሰድ የሚኖረው አቅም በጣም ጠባብ ይሆናል። ይህ የሆነው እንግሊዝ፣ ቻይና፣ ፈረንሳይ፣ ሩሲያ እና ዩናይትድ ስቴትስ የተባበሩት መንግስታት ድርጅት ሰላምና ጸጥታን ለማስከበር የሚጠቀምባቸውን ማዕቀብም ሆነ ማንኛውንም ዘዴዎች ድምፅን በድምፅ የመሻር መብታቸውን ተጠቅመው ማስቆም የሚችሉ በመሆናቸው ነው። በዚህም ምክንያት ባለፈው አንድ ዓመት ውስጥ በሩሲያና በዩክሬን ጦርነት ምክንያት እንዲሁም ከጥቅምት ወር ወዲህ እስራኤል በሐማስ ላይ ለምታካሄደው ጦርነት ዋሽንግተን በሰጠችው ድጋፍ ምክንያት ጂኦፖለቲካዊ ክፍፍሉ ተጠናክሮ ቀጥሏል። በዓለም አቀፉ ግጭት ተንታኝ ቡድን ውስጥ የተባበሩት መንግስታት ድርጅት ዳይሬክተር ሆነው የሚያገለግሉት ሪቻን ጎዋን ይህ ሁኔታ በመንግስታቱ ድርጅት ውስጥ የፈጠረውን ስሜት ይገልጻሉ። አሁን በጸጥታው ምክር ቤት ውስጥ ያለው ስሜት መርዛማ ነው። በታህሳስ ወር የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥ በብዛት ጥቅም ላይ ውሎ የማያውቀውን የተቋሙን ቻርተር አንቀጽ 99 ተጠቅመው ለሰብአዊ እርዳታ ሲባል የጸጥታው ምክር ቤት በእስራኤልና ሐማስ መካከል የተኩስ አቁም ውሳኔ እንዲያሳልፍ ያደረጉት ጥረት አልተሳካላቸውም። ዩናይትድ ስቴትስ ያቀረቡትን መማጸኛ ድምጽ የመሻር መብቷን ተጠቅማ አገደችባቸው። እስራኤልም ስልጣናቸውን እንዲለቁ ጥያቄ ያቀረበች በመስክ ላይ ለተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይልም ዜናው መልካም አልነበረም። በመንግስታቱ ድርጅት ስር በዓለም ዙሪያ ሰላም በማስከበር ስራ የተሰማራው ተቋም 75 ዓመታትን ቢያስቆጠርም እንደ ማሊና ና ዲሞክራቲክ ሪፐብሊክ ኮንጎ ያሉ ሀገራት በሀገራቸው የተሰማሩ ሰላም አስከባሪዎች ለቀው እንዲወጡ እየጠየቁ ነው። እንደ ሀይቲ ያሉ ሀገራት ደግሞ ሀገራቸውን ለማረጋጋት ዓለም አቀፍ ኃይል እንደሚያስፈልጋቸው ቢገልጹም የመንግስታቱን ድርጅት እርዳታ ግን አይፈልጉም። በአፍሪካም መሪዎች ከሳህራ በታች ያሉ ቀውሶችን ለመፍታት ከመንግስታቱ ድርጅት ይልቅ ፊታቸውን ወደ ቀጠናዊ ኃይሎች ማዞር ጀምረዋል። ይህ ሁኔታ ለሰላም አስከባሪ ኃይሉ ከሚመደበው ከስድስት ቢሊዮን ዶላር በላይ አመታዊ በጀት ጋር ሲነጻጸር ቡድኑ ባለው ብቃት ጥቅምና ለአሁንም ሆነ ለወደፊት ተልኮዎች አስፈላጊነት ላይ ጥያቄዎች አስነስቷል። ዣምፒየር ላክሮስ የድርጅቱ ሰላም ማስከበር ዘመቻዎች ኃላፊ ናቸው ግ ለወደፊቱ ከአባል ሀገራቱ ጋር በጋራ መስራት ያለብን የሰላም ማስከበር ዘመቻዎች ኃላፊነት በሚሰጣቸው ጊዜ ለሚፈለጉበት ዓላማ ማስፈጸሚያ ብቁ መሆናቸውን ማረጋገጥ ላይ ነው። ምክንያቱም ዓላማው ሰላም ማስከበር ሳይሆን በኃይል ማስፈጸም ከሆነ በመንግስታቱ ድርጅት የሰላም አስከባሪ ኃይል የሚጣል ኃላፊነት አይደለም። ይሄ ሌላ አይነት ዘመቻዎችን ለሚያካሂዱ አካላት የሚሰጥ ነው። ትንሽ ተስፋ ሰጪ ሁኔታ የነበረው በቅርቡ በዱባይ በተካሄደው የመንግስታቱ ድርጅት ሀያ ስምንተኛ የአየር ንብረት ጉባኤ ላይ ነበር። ለመጀመሪያ ጊዜ የተለያዩ ሀገራት ተወካዮች ለዓለም ሙቀት መጨመር ከፍተኛ አስተዋጽኦ እያደረገ ያለውን ከከርሰ ምድር የሚወጣ ኃይልን መጠቀምን በሂደት ለመቀነስ ተስማምተዋል። በአየር ንብረት ለውጥ ምክንያት የሚከሰቱ የተፈጥሮ አደጋዎች፣ ግጭቶችና ሌሎች ዓለም አቀፍ ቀውሶች እየተጠናከሩ በመጡበት ወቅትም ሰብአዊ አቅርቦቶችን ለማስተባበር እና ለማቅረብ የተባበሩት መንግስታት ድርጅት ጥሪ ቀርቦለታል። ዳያል ይህ ድርጅቱ አሁንም ሚና እንዳለው የሚያሳይ ነው ይላሉ። ለግጭቶችና ለሰብአዊ ቀውሶች ፖለቲካዊ መፍትሄዎችን ለማምጣት የፖለቲካ ምህዳር እጅግ እየጠበበ በሄደበት ወቅትም ቢሆን በሰብአዊነት ዙሪያ አሁንም ጠቃሚና ለውጥ ማምጣት የሚችሉ ስራዎችን ለመስራት የሚያስችል አቅም አለ ግን ደግሞ በገንዘብ መደገፍ አለበት። የሚፈልገውን አይነት ተጽዕኖ መፍጠር እንዲችል ድጋፍ ያስፈልገዋል። ላለፉት አስርተ ዓመታት የጸጥታው ምክር ቤት ውክልና አሁን ያለውን እውነታ እንዲያንጸባርቅ ሆኖ እንዲሰፋ ማድረግን ጨምሮ የተለያዩ ማሻሻዎች እንዲደረጉ በርካቶች ለተባበሩት መንግስታት ድርጅት ጥሪ ሲያቀርቡ ቆይተዋል። የግጭት ተንታኙ ጓንም ጥሪው ሰሚ ሊያገኝ እንደሚገባ ይገልጻሉ። The UN was paralyzed for long periods of the Cold War. የተባበሩት መንግስታት ድርጅት በቀዝቃዛው ጦርነት ወቅት ለረጅም ጊዜ አቅመቢስ ነበረ። ስለዚህ እንደገና ችግር ውስጥ መግባቱ ሞተዋል ማለት አይደለም። ነገር ግን ስለ ድርጅቱ አወቃቀርና እንዴት መቀየር እንደሚችል ማሰብ ግን ግዴታ ያስፈልጋል። ተንታኞች እንደሚሉት ግን ዋናው ችግር ድርጅቱን እንዴት ወደ ተሻለ ሁኔታ መለወጥ እንደሚቻል መግባባት አለመኖሩ ነው። በማርግሬት በሽር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን እናመሰግናለን። በመቀጠል ከሁለት ወጣቶች ጋር እናስተዋውቃችኋለን። የጠነከረ የቀደመ ትውውቅ ባይኖራቸውም ግለሰቦች የመኖሪያ ቤት ክፍሎችን የሚጋሩበት አኗኗር ወይም ሩሜትስ ወይም ፍላትሜትስ በምዕራባውያኑ ሀገር ህዝቦች ዘንድ ተለምዷል። በኢትዮጵያ ይህንን ባህል ለማስተዋወቅ ከዕለት ተዕለት እየጨመረ የመጣውን የቤት ኪራይ ዋጋም ለመመከት እንዲሁም ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማድረግ ያለም አገልግሎት በስራ ላይ ውሏል። አብሮ ከተሰኙ አገልግሎት መስራቾች መካከል ከሁለቱ ጋር ቆይታ አድርገናል። ኢየሩሳሌም ክንፈ ባላለው በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ። ኦስማን ወለላ እባላለሁ። ኮምፒተር ሳይንስ ከማይክሮሊንክ ኮሌጅ ተመረቄ ለባለፉት ሶስት ዓመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮሎስ የሞባይል አፕሊኬሽኖችን እየሰራው ይገኛለው። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመዘግ እስካሁን ፕሮፌሽናሊ እየሰራው ነው። ሁለታችሁንም በጣም ነው የማመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባችኋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ፣ አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባጭሩ ንገሩኝ። እኔ አይዲያ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት ሄዳ ነበር እና እዛ ስትሄድ ማለትም ቤተሰብ ምናም ነገር አልነበረንም። ለዚህ ብቻዋን ነበረች። ቤት ምናምን ነገር እየፈለገች ነበረው። እና የዛኔ አፖችን እያየን ነበር፣ ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ። ምክንያቱም ልካ ሲቲ ውስጥ አይደለም የሄደችው የነበረው እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር የእጀ ደግሞ ሞር ኮንክሪት የሆነ ልክ ስንሰማው እሷ የያዘችው ኮ አይዲያ አለ። እሱን እሷ ትቀጥላለች። እኔም ተመርቄ ወደ ስራ አለም በገባውበት ጊዜ ተከራቼ መውጣት ፍላጎት ነበረኝ ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም የት ሄጄ እንደምፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው ግን መስራቱን ብዙ ማሳስበውም ነበረው ኦስማን አይዲያውን ይዞ እስኪመጣ ድረስ ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም ከጓደኞችን በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞም ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችልኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገቤ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራለን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ይሄን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችላለን። ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄን ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል አስፈታኝ ነበረ? ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራፉ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድን የዛኔም ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል። ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት፣ የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን ጥሩ አጋጣሚ እንደሆነ ይሄን ያው የኛ ያመጣ ነው፣ የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል። ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆኖ አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን እስቲል አሁን ትንሽ እንደ ችግር የሚያነሱልን የሰኪሪቲ ችግር ነው። እንዴት እናውቀዋለን ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ ሰው የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻል ነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውንም ይሁን የመኖሪያ ቦታቸውን መለጠፍ በተግበሪያው ላይ በሚፈልጉበት ጊዜ ማለት ነው። የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ዑስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ። ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ዋላ ግን ከቡድኑ አባላት መካከል አንድ መቶ ግበር ያለን ለምን ማስታወቂያውን በዚያ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚህ ላስተዋወቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሀሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ። ባለበት የተሻለ አማራጭ ያለው አክቲቪ አብዴት ስለሚደረግ ከሌሎቹ ተመሳሳይ ባሆኑ አትሊስት ለቤት ኪራይ እና ለቤት ቲቪ ለ ከሚሰሩ ሌሎች ተመሳሳይ ሆኑ ተግበራች ትንሽ ለቤት ያደረገው ኮንስተንት የሆነ አፕዴት ስላለ ጊዜ ልጆች ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች ላለ አፕዴት ስለሚደረጉ ካረንት የሆኑ ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል። ሀሳባችሁን የሰጡን ሀንስ ጋርበን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት? አንድ የምናምነው ነገር እኛ የሪሶርስ ብዙ ሪሶርሶች አሉ። እነዚያን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው የምናምነው ፕላትፎርሙም ላይ ተገብር የቻልነው ነው። ሀሳብ እሱ ነው፣ በሀሳብ ደረጃ ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለውን ይዘን የተነሳ ነው በዛ የተነሳ ነው እና እነዚህ ያጠሩ የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ሕይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት በቦታ ውስጥ ለመጣት በደስታአለው የተሻለ የመኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያበት ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ፣ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውን ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው። ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ፣ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው የፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል? በጣም ትልቅ ብለን የምናስበው ችግር የገጠምንኛ ሰፖርት፣ የቴክኒካል ሰፖርት ነው ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም። እዚህ ሀገር ውስጥ ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴትፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል ሚነግረን የሆነ አካል ቢኖር ኦር ላይክ ስፖርት ቢኖር ነበዛ ሴቲንግ በጣም የሚጠቅመው ለስታርታፖች እሱ መስል አይዲያ ሁሉም ሊኖር ይችላል። ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፋል። የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚቲ ውስጥ አባልም ነኝ። እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት። እያገኝ ሆን ያለው አድማጮቻችን፣ እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።